የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ጀማሪም አይደለሁም በጣም ብዙ የሀገር ልብስ የሚሰራ አለ ግን እኔ በራሴ አላማዬ ፈትላችን እጅግ የሚያምር ነው ለምን ፈትል ልብሱን ወደ ኋላ ተው ነው ለምን ጣል ነው ለምን አንኮራበትም ለምን ቆንጆ ቆንጆ ልብስ ሰርተን ነው ለምን አንድ ለብሶ እንደ ድሮ እንደ እናቶቻችን ባህል ወገቡን ስር አድርገን ልቅቅ አድርገን በጣም ነው የሚያምረው በሱ ሀገር ባህል ለምን እንበረዛለን የሚል ነው እድሜ ጠገበውን ሙያ ለማቆየት የጥበቡን ባለቤት የፈትሏን እመቤት የድካሟ ፍሬ ባለቤት ማድረግ ያለመ ድርጅት ነው። ጸዱ ሀብቱ የፈትልን መቤት መስራች ዋና ስራ አስኪያጅ ናት። ስለ ፈትልና ባህል ከውጭ ሀገር የሚመጣ ርካሽ ፈትልና ጥበብ የደቀኑትን ጨምራ ስለ አዳዲሶቹ ፈተናዎች ታወጋናለች። በቀደመው የራዲዮ መጽሔት ካስተዋወቅ ነው እውቅ ሰዓሊና ገጣሚ እንግዳ ጋር የተጀመረ ወግም አለን። በርካታ ዓመታት አብረውን ከዘለቁ የራዲዮ መጽሔት ቤተኞች አንዱ በቅርቡ ከዚህ ዓለም በሞት ለተለየው የሚወዱት ድምፃዊ ከብዙዎች አድናቂዎቹ ዘንድ ዛሬም እየታሰበ ነው ያለው ለሚወዱት ድምፃዊ ሙሉቀን መለሰ ካሰናዱት ማስታወሻ ጋር ብቅ ብለው ነበር። በዕለቱ የተፈጠረ የስርጭት ችግር ሳቢያ በተለይ ለራዲዮና ለሳተላይት አድማጮች አልተሰማም ነበርና ደርዝ ያለውን ማስታወሻቸው ዛሬ እናሰማለን። እሁድ ግንቦት 18 2016 ዓ.ም። ሰላም ጤና አስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች ቆንጅታ ይና አሉላ ከበደ ነን። እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። እናንተም አብራችሁን አምሹ። አሁን የሰዓቱን የዓለም ዜና እናሰማችሁ። መልካም ምሽት። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከፍተኛ የአየር መዛባት፣ የህይወት አድን ክትባት እጥረቶችና ድርቅ አፍሪካ ውስጥ የተከሰተውን የኮሌራ ቀውስ ከምንጊዜውም በላይ የከፋ አድርጎታል። አፍሪካ ውስጥ ባለፉት ሶስት አመታት የተከሰተው ከፍተኛ የአየር መዛባት ያስከተለው ጎርፍና ድርቅ ሰዎች ከቀያቸው እንዲፈናቀሉ አድርጓቸዋል። ይህ ሁኔታ ደግሞ አህጉሪቱን የገዳይ ኮሌራ ወረርሽኝ ስጋት ውስጥ ከቷታል። በደቡብና ምስራቅ አፍሪካ እንደ አውሮፓውያን አቆጣጠር በ2021 ዓ.ም መጨረሻ ተከታታይ የኮሌራ ወረርሽኝ ከጀመረ ወዲህ ከ6000 በላይ ሰዎች ሞተዋል። ወደ 350 ሺህ የሚጠቁት ደግሞ በወረርሽኙ ተይዘዋል። በማላዊና ዛምቢያ የኮሌራ ወረርሽኝ እጅግ በከፋ ሁኔታ ተከስቷል። ዚምባብዌ ወረርሽኙ አጥቅቷታል። ሞዛምቢክ፣ ኬንያ፣ ኢትዮጵያና ሶማሊያም ክፉኛ ተጎድተዋል። ሁሉም ሀገራት ጎርፍ ወይም ድርቅ አጋጥሟቸዋል። የጤና ባለሙያዎች የአየር ንብረት መዛባት እየተለመደ መምጣቱን ገልጸው የኮሌራ ወረርሽኝ በአህጉሪቱ እየተስፋፋ መምጣቱን በመጥቀስ እያስጠነቀቁ ናቸው። የዓለም የጤና ድርጅት ኮሌራ የንጽህና አጠባበቅና የንጹህ ውሃ እጦት ባለበት አካባቢ እንደሚከሰት ጠቅሶ የድህነት በሽታ ሲል ይጠራዋል። አፍሪካ በዚህ ዓመት የሟቾቹ ቁጥር በስምንት እጥፍ ጨምሮባታል። የአየር ንብረት ለውጥና ኤል ኒኞ ያስከተሉትን የከፋ ጉዳት መጋፈጧም በበለጠ አደጋ ስጋት ላይ እንድትገኝ እንዳደረጋት ባለሙያዎች ይናገራሉ። የዓለም የጤና ድርጅት በአፍ የሚሰጥ የኮሌራ ክትባት ከፍተኛ እጥረት እንዳለበት ገልጿል። ዘገባው የአሶሽየትድ ፕሬስ ነው። ሐማስ ቴልአቪቭን የሮኬት ኢላማ አድርጓታል። እስካሁን የደረሰ ጉዳት አልተመዘገበም። በእስራኤል ላይ ከፍ ያለ ይህ የታጣቂዎች ጥቃት ሲሰነዘር ከጥር ወር ወዲህ የመጀመሪያው ነው። ታጣቂው የሐማስ ክንፍ ከወራት በኋላ ዛሬ እሁድ ለመጀመሪያ ጊዜ ቴልአቪቭ በሚገኘው የእስራኤል የንግድ ማዕከል ላይ ያነጣጠረ ትልቅ የሮኬት ጥቃት አስወንጭፏል። ይህ ጥቃት የእስራኤል ሐማስ ጦርነት ከተጀመረ በስምንተኛው ወር የፍልስጤም ታጣቂዎች የተሰነዘረ ጥቃት ነው። ጥቃቱ በደረሰ ጊዜ የአየር ወረራ የአደጋ ድምጽ የተሰማ ሲሆን፣ እስራኤል በዚህ ጥቃት እስካሁን ጉዳት ስለመድረሱ ምንም መረጃ የለኝም ብላለች። ከጥር ወር የመጀመሪያ ከጋዛ ወደ እስራኤል የተተኮሰው ረዥም ርቀት ጥቃት በኋላ ሮኬቶችና ሞርታር በእስራኤል ላይ በጋዛ ድንበር አካባቢ ቢተኮሱም ልክ እንደ ዛሬ አይነቱ ረዥም ርቀት ያለው ሮኬት ሲተኮስ ግን ከወራት በኋላ የመጀመሪያው ነው። የሃማስ ኢዜዲኒ አልቃሳም ብርጌድ ቴሌግራም ላይ ባሰፈረው ጽሁፍ ቴል አቪቭ ላይ ያነጣጠረው ጥቃት በጽዮናውያን ሰላማዊ ሰዎች ላይ ለደረሰው ጭፍጨፋ አጸፋዊ ምላሽ የሚሰጥ ትልቁ የሮኬት ጥቃት ነው ብሏል። አድማጮች ይህን ዜና የምትከታተሉት ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ነው። የእርዳታ ቁሳቁስ የጫኑ መኪኖች ራፋህን ለማለፍ ከግብጽ ጋር ተስማምተው ጋዛ መግባት ጀመሩ። የእስራኤል ወታደሮች በዚህ ወር መጀመሪያ ላይ የፍልስጤም ግዛትን ከያዙ በኋላ የራፋህ መሻገሪያን ለማቋረጥ ከግብጽ ጋር በተደረገው አዲስ ስምምነት መሰረት ከደቡብ እስራኤል የእርዳታ ቁሳቁስ የጫኑ መኪኖች ወደ ጋዛ መግባት ጀምረዋል። ግብጽ ጋዛ በፍልስጤማውያን ቁጥጥር እስኪሆነ ድረስ የፋራህን መሻገሪያ ለመክፈት ፈቃደኛ ሳትሆን ቆይታለች። ነገር ግን በአሜሪካና በእስራኤል ግፊት የትራፊክ ፍሰቱን ከራፋ ደቡብ ምስራቅ አቅጣጫ በሚገኘው ከራም ሻሎም ማቋረጫ በኩል ወደ ጋዛ ዋናው የካርጎ ጣቢያ ለማድረግ ተስማምታለች። እስራኤል በራፋ ላይ ካደረሰችው ጥቃት በኋላ መሸጋገሪያው የማይደረስበት ሆኖ ቆይቷል። እስራኤል በመቶዎች የሚቆጠሩ የጭኖት መኪኖች እንዲገቡ መፍቀዷን ብታስታውቅም የተባበሩት መንግስታት ድርጅት ኤጀንሲዎች ግን እርዳታ በዛ በኩል ማሳለፉ በጣም አደገኛ መሆኑን ገልጸው ያስጠነቀቁ ናቸው። በመጨረሻም ሩሲያ በሰሜን ዩክሬኗ ካርኪቭ ከተማ በተጨናነቀው ዲአይዋይ በተባለ የሃርድዌር መሸጫ ላይ ባደረሰችው ጥቃት አስራ አራት ሰዎች ሲሞቱ ብዙ ሰዎች ደግሞ መቁሰላቸውን የዩክሬን ባለስልጣናት ዛሬ እሁድ ማለዳ አስታወቁ። በዩክሬን ሁለተኛዋ ትልቋ ከተማ ከአንድ ቀን በፊት በደረሱ ሁለት ጥቃቶች የሟቾች ቁጥር እየጨመረ መምጣቱን ባለስልጣናቱ ተናግረዋል። ትላንት ከሰዓት በኋላ በከተማው በሚገኝ የመኖሪያ አካባቢ የተወረወሩ ሁለት ትልልቅ ቦምቦች በአካባቢው በሚገኝ የገበያ ቦታ ላይ ከፍተኛ አደጋ ማድረሳቸውን የካርኬቭ ገዢ አሌህ ሲኒየ ሁቦፍ በብሔራዊ ቴሌቪዥን ጣቢያ ቀርበው ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሄት ዝግጅቶቻችን ጋር አብራችሁን ቆዩ። እሁድ ግንቦት 18 2016 ዓ ም በድጋሚ ጤና ስጥልን እንደምንሰነበታችሁ፣ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂ ታየነን ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋርም እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የቀደመው የራዲዮ መጽሔት በዕለቱ በተፈጠረ የስርጭት እክል ሳቢያ ተስተጓጉሎ ነበርና በተለይ ለራዲዮና ለሳተላይት አድማጮች ባለመሰማቱ በተከተሉት ቀናት የማሰራጨት ዕድል ያላገኘንላቸውን ቅንብሮች ቆየት ብለን እናሰማለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ይዛለኝ የበረባ ሰው ፓስ ተጫውት ተበጥሶ ከሜዳ ቤት እስከምደርስ የጋለው መሬት እግሬን ሲጠፍ ከንዳዱ ለማምለጥ ኢምቢሮይና ቅፌ ስሮት አስታውሳለሁ ልጅነት አሁን አሁን በጠራራ ፀሐይ በነደደ መሬት ሰውነቱን እዚያ ዘርሮ ፊቱን አስፋልት ላይ ጥሎት ያንኮራፋል እንቅልፎች በደረቅ ሌሊት እጅ ከኪስ በማይወጣበት ብርዱ አይሎ ጆሮ በቆፈን በሚደርቅበት ያበሻ ልጅ እግሩን ይዞ እግሩን አክፎ ቅዣቱን ባላው እልሙን ባላይ ለእንቅልፍ አርፎ አፈር አፈር መስሎ ከድንጋይ ድንጋይ መስሎ ተመሳስሎ፣ እናንተ ብርድ እንዴት ይሞቃል? እንቅልፍስ እንዴት ይወስዳል? የሙት መታሰቢያ የሐውልት አጥር እንደ ተከበረ የመኖሪያ ቤት ቅጥር ላስኪ ተከልሎ እብነ በረድ ላይ ሲታደር ኢንዲያ አብዳለች፣ ኢትዮጵያ ለራዲዮ መጽሔት የግጥም መስኮት ለሰዓቱና ለራዲዮ ጠባይም ጭምር የምትስማማውን ያህል መጥነን ባሰማናችሁ የሳምንቷም ምርጥ ባደረግናት ገጣሚ እንግዳችን ቸርነት ወልደ ገብርኤል በገዛ እንደ በቱ በተወጣልንና ክብሮም ብርሃኔና የሙዚቃ አጋሮቹ በግሩም የሙዚቃ ቅንብር ባደመቋት ኢትዮጵያ በተሰኘችው ግጥሙ ዝግጅታችንን ጀምረናል። ልቤ ያመለሰሽ ልቤ ያመለሰ ቡናማ ፈላ ሱሱንም ትቻለሁ ሱሱንም ትቻለሁ እንደዋናችን ብቻ እናፍቅሻለሁ እናፍቅሻለሁ ሞክሬ ሰላንች ማሰብን ገበል ሙያ ሕያው አድርጎ ለማቆየት ትልሙ አድርጎ የያዘ ድርጅት ነው። የፈትል እመቤት የድርጅቱ ስም፣ መስራች ዋና ስራ አስኪያጇ እንግዳችን ናት። ከውጭ ሀገር የሚመጣ ርካሽ ፈትልና ጥበብ የደቀነውን ፈተና ጨምራ ስለ ፈትልና ባህል ወደምታጫውተን ወግና ምራ ስሜ ሀብቶ እባላለሁ። የፈትል መቤት ዋና ስራ አስኪያጅ ነኝ። የፈትል መቤት ስሙ ራሱ የሚማርክ ነው። የአልባሳት የተለየ መታወቂያ ይመስላል። የባህል ደርዙን መገመት የሚያስችል ነው። ግን ምን እንደሆነ ለምን እንደተቋቋመ አላማው፣ የምሰሪያቸውን ስራዎችን ብታስተዋውቂልን እና አንዳንድ ጥያቄዎችን ብናነሳሳለን። በጣም አመሰግናለሁኝ። የፈትል መቤት እንግዲህ በፈትላችን በአገራችን ባህል ልብስ እናቶቻችን እመቤት የሆኑ ፈታዮቹንም በሰሩት ልክ እንዲያገኙና እመቤት እንዲሆኑ ቤታቸው ተቀምጠው ኑሯቸውን በተሻለ ገቢ እንዲኖሩ በማሰብ የፈትል እመቤት የሚል ስያሜ ተሰጥቶታል። ዋናው አላማው ፈትል የባህል ልብሳችን በዘመናዊ በራሳችን ጥበብ ባልሆነ ባህል እየተበከለና እየተበረዘ ስለመጣና በገበያውን በሙሉ ሳይ በጣም እናደድ ስለነበረ ትንሽ የራሴን እስኪ አስተዋጽኦ ላድርግ ብዬ ነው። የሀገር ባህል ልብስ ጀማሪም አይደለሁም። በጣም ብዙ የሀገር ልብስ የሚሰራ አለ፣ ግን እኔ በራሴ አላማዬ ፈትላችን እጅግ የሚያምር ነው። ለምን ፈትል ልብሱን ለምን ወደ ኋላ ተው ነው ጣል ነው ለምን አንኮራበትም? ለምን ቆንጆ ቆንጆ ልብስ ሰርተ ነው ለምን አንለብሰውም? እንደ ድሮ እንደ እናቶቻችን ባህል ወገቡን ስር አድርገን ልቅቅ አድርገን በጣም ነው የሚያምረው። በሰው ሀገር ባህል ለምን እንበረዛለን? የሚል አላማ ነው ይዞ የመጣው። ደግሞም የእውነትም በጣም የሚያምር ነው ልብሱ ነው። እናቴ ድሮ የምትለብሰው ልጅ አመት ሳት ለብሰው እንኳን ተቀምጦ አመቱ መጨረሻ ላይ አዲስ አመት ሁል ጊዜ ሲታጠብ በጣም የሚያምር ውሃ እንኳን በቧንቧ ከፍታ ሳይሆን የዝናብ ውሃ አጠራቅማ ለዝናብ ውሃ ስታጥበው አስታውሳለሁኝ። በጣም ነጭ ይሆናል፣ የዝናብ ውሃ ነጭ ያደርጋል ትላለች። እኛ ኮ ውሃ ከነካው አንለብሰውም። ያ ነው ንዴቴን በጣም እንትን ያደረገውና እይም ያንን እንድስራው ብዬ በእውነት ሪል ሲፈተል ማይቼ ራሴ ያስፈትዬ ራሴ ጋ ይፈትላሉ እናቶች አሉ ም ተጠይቃቸው እናቶችን እንደዚህ አርገን ስንፈትልቁ ገቢያችን ለዕለት አይደርስልንም። በቃ ትልቶሎ እንዲያርገን እንዲእንዲ ፍናምጥ ነው እና እስኪ ችግራቸውን ጠቅ ብዬ ልይ ብዬ አብሬያቸው እየሆን ኮኝ ተረዳኋቸው ነው ገቢ ብዙ ያስገባላቸውም ወደኋላ እየቀረበት ያለው በሰሩት ልክ ስለማይከፈላቸው፣ በሰሩት ልክ ስለማያገኙ ይመስለኛል። ወደኋላ ወደኋላ ወደ እየቀረ ጭራሽ እየጠፋ የመጣው አሁን ላይ የአገር ጥበብ ወደኋላ እየቀረ ነው፣ እየተረሳ ነው፣ ከውጭ በሚገቡ እየተቀየረ ነው የሚለውን ቁጭትሽንና ንዴትሽን ይዘሽ ነው ይህንን ስራ የጀመርሽው እንዳልሽን፣ ስንት ጊዜ ሆነሽ ሀሳቡን ጠንስሰሽ ከጀመርሽ? ሀሳቡን ጠንስሼ ስጀምረው ስድስት ዓመት ይሆነዋል። ስድስት ዓመት በፊት ነው የፋሽኑ ሀሳብ ድሮም ውስጥ ያለ ያን ያክል ደግሞ እኔ ፋሽን እንዲሆን አልፈልግም የመጀመሪያ ልጅ ፋሽን ዲዛይነር ናት። የአበሻው ልብስ ግን ይህን ያህል የምትጨነቂለት ዲዛይን የምታወጭለት አይደለም። በቃ በራሱ የእናቶቹን የድሮውን ሞዴል ተከትሎ እንዲሰራ የፈለግ ነው እና እዛ መሰረት ለመስራት ነው የፈለግኩት። የባህል መሰረቱን እንዳይለቅ የሚል ነው እየገለሽልን ያለሽው። በአንጻሩ በተለየ አለባበስ፣ ቅድም በዘመናዊ ዲዛይን የሚሰፉ እናያለን። የኢትዮጵያ መሰረት ያላቸውን ጨርቆች እዛው ኢትዮጵያ የዲዛይን ባለሙያዎች የሚያሰሯቸውን የወንድም የሴትም አልባሳት እናያለን። ይህ የባህል መሰረቱን እንዳይለቅ የፈለግሽው፣ ብዙ ገቢ የማይገኝበት ነገር ግን እንዳይጠፋ የሚፈለግ ትልቅ የባህል መሰረት ያለው ነገር ይዞ መታገል ትልቅ ስራ እንደሆነ መረዳት አያዳግትም። እንደው በራሱ እንዳልሽው በሁለት እግሩ እንዲቆም ግን ትንሽ የፈጠራው ነገር ገፋ ለማድረግ የት ድረስ ነው ይሄድሻለሽ? የሴቶች አልባሳት ብቻ ነው የወንዶች የልጆች እንደዚህ የተለያየ ነገርም አለው? የወንዶች ችችጀ ጠባብ የምትባለዋል። ተነፋነፉን የድሮን ነው የምንሰራው። ለሕፃናትም አለ። ብዙ አይነት ነው ካያችሁ ገበያ ላይ። በሱሪ ኖርማል ሱሪ ማለት ሱሪ ሳሰፋው ባለቤት ራሱ ይቃወመኛል። እንግዲህ ይህማ ዘመናዊ ሆነ ማለት ነው። ገበያ ሄደው አይገዙትም እንደ ይለኛል። እሱም ጥበቡ ላይ ስላለ ማለት ነው። ትተባበራለ አይደል። አንድ ቤት ውስጥ አንድ ነገር ካለ ሁሉም ነካ ነካ ያደርገዋል። የአላማውን ላምጣው እንጂ በጣም ጥበበኛ ነው ባለቤቴ። ምን እና ያበረታታኛል። ልጅም ዲዛይን ስታደርግ እኔም ሌላ ዲዛይን እንዲወጣለት እንዲቀደድ፣ እንዲጎተት ምናምን አላማው የለኝም። የድሮውን ቲፒካሉን የእውነቱን የእናቶችን ልብስ ሆኖ እንዲመጣ። የወንዶቹን ስንሰራ እጀ ጠባቡን ከነ ልጆቻቸው እንደዚህ በሱሪ እንደዚህ በምናምን አሁን አሁን ሳየው ገበያውን ሰብሮ መግባት ትንሽ እያቃተኝ፣ ስታዘዝ እሰራዋለሁ እንጂ ባልሰራው መርጣለሁ አለሁኝ። ግን ገበያው ይከብዳል፣ ገበያው ከብዶኛል። የእውነት ሁሉም የሚፈልገው ያው የከሌ የለበሰውን የከሌ ያየውን ከሌ ያለውን ነው የሚለውና፣ ግድ የለም አንድ ቀን ይመጣል ይለኛል ባለቤት ከአላማ ሻቶ ውጭ፣ በቃ የፈትል እመቤት ብለኗል። በፈትል እመቤት እናደርጋቸው እንሆን ርቀት ሌላ አይነት ዲዛይን ለማድረግ እንዳልኩ እንደዚህ ይታዘዛል፣ እንሰራዋለን። አንሰራም አይደለም ባይሆን ግን መርጣለሁ። ሱቅ ላይ አሁን ተሰቅሎ አስተያየት ይሰጡኝ እናይወጣሉ፣ ይወጣሉ እንጂ ግዝት የሚያደርግሽ ሰው በጣም ጥቂት ነው። በጣም ያኛውን ቶሎ ቶሎ የተሰራውን ነው የሚገዙት። ያቺ ቶሎ ቶሎ የምትሰራዋን ሰው የሚፈልገው ግን፣ እኔ ያንኑ የባህላችንን ልብስ ለመጠበቅ ቢያንስ አንድ ቀን ደግሞ እንዳልኩሽ በሁለት እግሩ ሲቆም ወደ ባህል ሲመጣ ሰው ሲረዳ ይመጣል። የሸማኔዎቹን የፈታዮቹን ሕይወት ወደሚመለከተው እንለፍና ምን ያህል ሰራተኞች አሉሽ? ወይስ ደግሞ ራሳቸው በየቤታቸው ሆነው ሰርተው እንዲጠቀሙ ነው የምታደርጊው? እንዴት ነው ሂደቱ? በፈታዮቹ ደረጃ የሚገርምሽ ነገር እንዲወጥተው ሰርተው መግባት የማይችሉ ቤት ውስጥ በእድሜ ገፋ ያሉ እናቶች አሉ። ልጆች ደግሞ ህመምተኛ ልጆች አሏቸው። ወጥተው ሄደው ሰርተው ስለማይመጡ ቤት እዛ ሆነው ይሰራሉ። እነሱን ነው ሰፖርት እያደረግኩኝ ከእነሱ ጋር ምሰራው ማለት ነው። ሸማኔው ሸማኔው የተለየ ጥበብ እንደዚህ ስትሰጪ ያው እንደሌላው አይነት ተራ ተጠብቀሽ በሰጠሹ ዲዛይን ለማሰራት የሚፈጀው ጊዜ ቁጥጥር፣ ምናምን ያው አይፈልግም። የኛ ሰው እንደዚህ ቶል ቶሎ መቃሰር ስርት አድርጎ መውጣቱን ነው የሚፈልገው። እዛ ውስጥ ለማስገባት እንጠራለን የእውነቱን ታሪክ ያለው የድሮንው በቃ ቀጭንም በለው ሰፊም በለው የለም፣ አለ በጣም የሚያማምሩ ነው ያበሻ ልብስ ያለው። እኔ ተወዳዳሪ እንደሆን አይደለም፣ እኔ ባህልና ባህሉ ለመጠበቅ እንጂ ያን ላይ ብታየው የቻይና የህንድ ፈርጥ ፈርጥ ምናምን እንግዲህ አይተሸዋል። በጣም ለሰርግም አያምርም አይደለም? እጅግ ያምራል፣ ግን ባህል ነው ወይ የባህላችን ልብስ ነው ወይ ያኛው። ይሄ ነገር እንደው በኛ ብቻ የተወሰነም አለመሆኑ ስለ ባህልና ወግ የሚሟገቱ ወገኖች በሌሎች አካባቢዎችም ተመሳሳይ እንቅስቃሴዎችን ያደርጋሉ። አንዳንዴ መሰል ስራ ከሚሰሩ ጋር የተለያዩ ዝግጅቶች ይደረጋሉ። በአንቺ በኩል ልምድ አለሽ፣ በእጅ የሚሰሩ በተለይም ደግሞ የባህል መሰረትን የኖረውን ለማቆየት የሚደረግ የአካባቢ ፈጠራን እንዳይጠፋ ለማድረግ ይበልጡን ደግሞ ቅድም የምታነሻቸውን እናቶችን የሚሆን ሸማሰሪዎችን ሸማኔዎችን ያንማያቸው እንዳይወድቅ እነሱም ህይወታቸውን መቀጠል እንዲችሉ የሚደረገው ላይ በብሔራዊ በአለም አቀፍ ደረጃ የሚደረጉ ዝግጅቶችም ላይ የመሳተፍ ከሌሎችም የመማር ከሌሎችም ጋር ግንኙነት የመፍጠር አድርገሽ ታዋቂ ሆነ ወይ በተለይ ደግሞ የተፈጥሮ አጠባበቅን ዘለቄታ ያለው ወዲያው የማይጠፋ ለሚባለው እዚህ በዩናይት ስቴትስ እንኳን ሳይቀር ድጎማ፣ ማበረታቻዎች፣ የንግድ በሮችን መክፈት ልማዱ አለ እየዳበረ ነው። እና ስለ እንደዚህ አይነት የምታውቂው በተሞክሮ የሚያደረግሽው ያየሽው ካለ እስኪ እሱን ደግሞ አጫውቺን። እሺ፣ ምንድን ነው እኛ ጋር፣ እኔ አዲስ አበባ ለሱ አይነት ነገር ሰምቼም ተሳትፌም እውነት ለመናገር አላውቅም ግን እሰማለሁኝ ለመሳተፉ እድል አልገጠመኝም። የእውነት ደግሞ እኔ ያን እንደዚህ አድርጌ እንዲህ ወጣለሁ እንዲህ አደርጋለሁ ብዬም የራሴን የምችለውን ያክል ማድረግ ነው እንጂ እንደዛ አይነት ስላንም አላደረኩም። ትንሽ ምን ታግያለሁኝ ብትለኝ፣ ባለስልጣኖቻችን ላ ለስብሰባም ለምንም ሲወጡ የለም የራሳችንን ልብስ ለብሰው እንዲሄዱ አየር መንገዱ ላይ የባህል ምግብ ቤቶች ላይ አሁን የባህል ምግብ ቤቶቻችን ጥሩ ነው። የባህል ልብስ ነው የሚያለብሷቸው እዛ ላይ ለምን እንደዚህ እንደዚህ አይደረግም? የሚል አንድ አጋጣሚ አግኝቼ ይሄንን ተናገራለሁ። ኢቨን አየር መንገዳችን ፕሌን ውስጥ እንኳንም እኛ ለብሱን ሻርፕ አላደል አሁን የውጭ ነው የኛ ሀገር አይደለም። ይሄን እንኳን ለምን እኛ አንሰራም? የኢትዮጵያ ለምን አይሆንም? እሱን እሱን ጥያቄ አቅርብ ያለ ለአየር መንገዱ ስራ አስኪያጅ፣ እንደዚህ ነገር ፈጠራና ባህል ሚኒስትር ለእኛ ለአዲስ አበባው ለኢትዮጵያ ማለት ነው ለእነሱም የባህል ልብሳቸው እንደዚህ እንደዚህ ለምን አይሆንም? የሚል ማለት እንዲሁ ድሉን ስላገኘው ጠይቅ ያለሁ እንጂ ያንን የጠየቃችሁኝን ነገሮች አጋጥሞኝም አያውቅም፣ ተሳትፌም አድርጌም አላውቅም። ኢትዮጵያውያን ባሉባቸው ምሳሌ፣ እንደዚህ እንደ ዋሽንግተን ያሉ አካባቢዎች፣ ካናዳ፣ ቶሮንቶ የመሳሰሉ እንግዲህ ብዙ ኢትዮጵያውያን የአገር ባህል ልብስም የሚገዙ የሚለብሱ፣ በየበዓሉ በአገር ባህል ልብስ ልጆቻቸውንም ራሳቸውንም አድምቀው ነው የሚወጡትና እንደዚህ አይነት አካባቢዎች ኢትዮጵያውያንን በሚያሰባስቡ ዝግጅቶች ላይ ተሳትፎ የማድረግ እቅድ ወይም ሀሳብ ኖሮሽ ያውቃል? ከዚህ በኋላ በጣም ሰፊ እቅድ አለኝ። ተሳትፍ ግን በእንደዚህ አላቀም። ቀደም ብለን ካነሳ ነው ጋር የተያያዘ እንደዚህ አይነቶቹ ጅምሮች፣ በተለይ ደግሞ ወደ ባህል ፉክክሩ ቅድም እንዳልሽው የጠና ነው። በቀላሉ በዘመናዊ መንገድ በርካሽ የሚሰሩ መጀመሪያ ላይ ስታነሽ እንደነበረው የቻይና ምርቶች አንድም ያን መሰረት የያዘው አይደሉም፣ ሁለትም ርካሽ ናቸው። ለአይን ገብ ሊሆኑ ይችላሉ፣ ሊያምሩ ይችላሉ። ባህሉን ግን የሚያጠፉ ናቸው እና በግል ብቻ የሚወጡት አለመሆኑ ነው። አሁን ቅድም ያነሳሳሻቸውን በቱሪዝም ባህል ማቆየቱ ስራ ላይ የተሰማሩ ከስራቸው ጋር ዝምድና ያለው የአየር መንገዱን ሳይቀር ኃላፊነታቸውም ጭምር ነው እና እንደው ፈራተባይ እየተባለ ሳይሆን በደንብ የሚገፋ ነው። ቅድም ያነሳልሽ ዓለም አቀፍ ሙከራዎች ደግሞ የተፈጥሮ ይዞታ እንዳይለወጥ የሚደረጉ ላይ እንግዲህ የሌሎች ሀገሮችን ልምድ ማዛመዴ ነው ይደረጋሉ እና በዛ በኩል እንደው አልሞከርኩም እኔ በቃ ዝቹ ላይ ነው ሳይሆን ይገብተሽበታል እና ጊዜሽንም ጉልበትሽንም የምታወቂም ሁሉ እየሰጠሽ ነው እና ወደ ሱ በደንብ መግፋት የለብሽም ወይ አሁን ቆንጅት ያነሳችልሽ አይነት የኢትዮጵያውያን መድረኮች ላይ ማስተዋወቅ እንዳለብሽ አይነት ሌሎችንም የሚያገዝና መጠኑንም አቅሙንም ደረጃውንም ከፍ ሊያደርግ ወደሚችለው ለመሄድ ሙከራሽ ወደፊት የመግፋት እድሉ ምን ያህል ነው? አመሰግናለሁኝ። አዎ፣ በደንብ በደንብ ከዚህ በኋላም አቅሜ እንዳልከው ጊዜንም ገንዘብም ሁሉ ነገር አንድ ሰው አይደለም እንሳተፍበት። በዚህ ስራ ላይ ብዙ ሰው ነው የምንሳተፍበት ያለው ደስ የሚለው ሁሉም ባህሉን ባህሉን ነው የሚለኝ ባለቤቴም፣ ልጄም እኔም፣ ስንጀምረውም ባህሉና ባህሉን ብለን ነው የነበረውና ልክ ነው። ለወደፊቱ አንድ እኔ እንዲህ እንዲህ አንድ አንድ ነው እና ተሰሚነትም አላገኘም። ለወደፊት ግን ባገኘሁት አጋጣሚ ባገኘሁት መድረክም ለማስተዋወቅ ወደፊት ለመምጣት ሞከራለሁኝ። ማድረጌ ደግሞ የማይቀር ነው። ይቅናሽ የሚያበረታታ ነው። የፈተናውን ብዙ ድካም ያለውን ያህል ሲሳካ እና ደግሞ ራቅ ብሎ ሲሄድ ብዙ ፍሬም ማፍራት ይችላል። ሌሎች የአንች መንገድ ልጆች አቅራቢያሽ ያሉት ሰዎችም አሉ እና ጥሩ ደረጃ እንደሚደርስ ምናልባት ቆንጅት ሌላ ጊዜ መልሰን ስናገኛት በተለያዩ በዓለም አቀፍ መድረኮች ማቅረብ ጀምር ጀምርኩ ልትለን ትችላለች። ሌሎች ስራዎችንም ሰርታ በጣም ነው ውስጤ፣ አሁን ራሱ እንዴት እንደተንተከተከ በጣም ልብ ልብ እንዲሰማኝ ነው ያደረጋችሁኝ። በእውነት በጣም ነው ደስ ያለኝ። በጣም እንዳስብበት ነው ያደረጋችሁኝ። ይሆናል ደግሞ መጥፎ ነገር ያለነት በእርግጥ እንደ እሱ ይሆናል ብዬ ተስፋ አደርጋለሁ። እንደውም ቅድም ሌላዋም ልጇ እዚህ እንዳለች ስታነሳ ይሄ ዘለቄታ ያላቸው የተፈጥሮን መንገድ የተከተሉ ፌር ትሬድ በሚባለው ለትንንሾቹ የንግድ እንቅስቃሴዎች፣ የፈጠራ ስራዎች በር ለመክፈት የሚሞከረውን ማየት እድል ሊኖራት ይችላል። ይሄ አሁን ጨዋታችን መነሻ አድርጋ ቅናት ይፈልጋል ብዙ በሮች ይከፈቱ ይሆናል ብዬ ተስፋ አድርጋለሁ። ቆንጅት እንዳስጀመርሽን ጸዱ ሀብቱን አመስግንሽ። በቀጠሮን ለያይ የፈትል መቤት መስራች እና ስራ አስኪያጅ ጸዱ ሀብቱ ስለ ጊዜሽ እጅጉን አድርገን እናመሰግናለን። እናንተም እንግዳ ስላደረጋችሁኝ እኔም ለሚቀጥለው ደግሞ የተሻለ እንዲህ ውጤት አግኝተዋል ብዬ እኔም ሌላ ጊዜ ለመገናኘት ያብቃን። አመሰግናለሁኝ። ስነ ግጥምና ስነ ስዕል እንዲሁም የትወና ጥበብ ባለሙያው ቸርነት ወልደ ገብርኤል ጋር የጀመርነውን ዘለግ ያለ ወግ በሚገባው ደርዝ እናቀርበው ዘንድ በተለያዩ ምክንያቶች ሲሸጋገር ቆይቶ እነሆ ዛሬ ሰዓቱ ሆኗል። ወዲሁም መቼም የሚደመጥና ዘና የሚያደርግ መሆኑ እናም የሚያባከነው ነገር ያለመኖሩ ሌላው ተጨማሪ ምክንያት ሆኖታል። የመጀመሪያውን የቅምሻ ዝግጅት አድምጠው አስተያየታቸውን ካደረሱን የፕሮግራሙ የዘወትር ተከታታዮች ስርጭቱ ባስተጓጎለው ፕሮግራማችን ውስጥ አካተን ነበር። ይሁንና ቀደም ብለን እንደጠቆምነው በተለይ በራዲዮና በሳተላይት ከሚከታተሉን አድማጮቻችን ዘንድ ያለመሰማቱን ተረድተናልና ለዕለቱ ስርጭት አሰናድተን የነበረውን እናስቀድም። በተለያዩ ጊዜያት ለራዲዮ መጽሔት በምታጋራን ግጥም ሥራዎቿ ጭምር የምትታወቀው የረዥም ጊዜ ቤተኛችን ደራሲ ሰብለ ደምሴ በጨዋታ ለዛ ያደረሰችንን ቅሬታ ቀዳሚና አድርግ መቼ ያሰማችሁንና ነው። በዚህ አልተቋጨም ማለታችሁ ከገጣሚና ሰዓሊ ቸርነት ጋር ያደረጋችሁት ጨዋታስ የግል ሊሆን ድሮን? ግን በዝግጅቱ ከተደመጡ ግጥሞች አንዷን ማለቷ ነው። ድሮን ግን የግጥም ጥም የምትቆርጥ ውብ ሆና አገኘዋት ስትል በጉጉት እንደምትጠባበቅ ጠቁማናለች። የፕሮግራማችንን ተሳታፊ ሰብለ ድምሴን እናመሰግናለን። አሁን እንግዲህ ቀደም ብለን ያስተዋወቅ ነው ከእውቁ ሰዓሊና ገጣሚ እንግዳችን ከቸርነት ወልደ ገብርኤል ጋር የተጀመረው ወግ ይሆናል የሚቀጥለው። ድሮ ድሮ እኔ ሳውቃት ልብ ነበራት፣ ቀልብ ያበጀ በሃይማኖት የታጠረ በበዓል ቦጌ ደረጀ ከእለታት አንድ ቀን ይሉንታ ስናጣ ልቧን ብፈልገው እንደኔ ወጣው። ተዋትፍቶ ጠፊ ነው ትግስቷ ቻይ እንደ መሬት ምረቷ፣ ነገን ያኖራል አፏ። እንደ ሕፃና አንደበት ይጣፍጣል ይናፍቃል። መቼም አትናፍቃትለኝ ፈልጌ ደግሞ አልናፍቅ ማኖ ትዝታ ማይኖረው ያደገበትን ቀይ ብርቅ ቸርነት ወልደ ገብርኤል ገጣሚ ሰዓሊ፣ እና አሁን ደግሞ ተዋናይነቱንም አክለሃል። ባለብዙ የጥበብ ዘርፍ ከያኒ ነህ። እንኳን ደህና መጣህ። እንኳንም በራዲዮ መጽሔት ለመነጋገር እድል አገኘን። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እዛዚ ያቅፈኝ። ቸርነት ምርጫ ባደረግከውና በተወጣኸው ወይም ባነበብክልን ግጥም ተንደርድረናል። ግጥም ውበት፣ ለዛና የፍቅር ይሁን የአገር ወይም ሌላ ስሜት የሚንጸባረቅበት ብሎም ጥልቅ ምናባዊ እይታ የሚፈቅድና ዘለግ ሲልም የህይወት ሚስጥር ሀሳቦች የሚገለጡበት እንደመሆኑ ይህን ሁሉ የሆነው ግጥም ለመሆኑ ለአንተ ምንድን ነው ግጥሙ? ለብዙ ዓመት አዘጋጅ ነበርና ግጥሙ ላይ የሚሰጠኝ ደስታ ከፍተኛ ነው። ሀሳብ ማስተላለፍ ያለለ ደስ ሲለንም ሲከፋንም፣ እናፈቅርም ሲደብረን እንጽፈው ሀሳባችንም የምናሰፍርበት ነውና እንደዛ ነው የሚሰማኝ። መልካም ቸርነት፣ ቀደም ብዬ እንዳስተዋወቅኩት በሶስት ሙያ ዘርፎች ውስጥ ትሳተፋለ። አንዳንዱን በተናጥል እያነሳን እንነጋገራለን። ይበልጡን በስነ ግጥም ላይ ወደሚያተኩረው ወጋችን ከመዝለቃችን አስቀድመን ከሶስቱ የሙያ ዘርፎች በአንተ ስራ ውስጥ የትኛው ይጎላል ትላለ? አዎ ሙቪው ብዙ አልጎላም። ቴሌቪዥን ከፈታይ ፊልሞች ላይ ስለነበረ የነበርኩት አሁን የሚወጣሉ ባይሆን ግን መተዳደሪያ ስዕል ነው፣ ገቢ ማግኘ መተዳደርበት ስዕል ነው። ግጥም ደግሞ ያው እንዳልኩ ከዚህ በፊት አዘጋጅ ነበር ግጥም አዘጋጅም ነበርኩኝ። እና ከብዙ ወዳጆች ጋር ወንድሞቼ ጋር ምሶች ጋር እና አዘጋጅ ነበር። በአንድ ማዕከልም ጥሩ ጊዜ ነበረኝ። የአራት ዓመት የዩኒቨርሲቲ የትምህርት ጊዜ በጣም ጥሩ ሮግሮ ነበር የሚቀርበውና መድረኩን በደንብ ተጠቅሞ ከወጣ ገጣሚ አንዱ ነኝ። በእኔ ጊዜ አሁን ተጋፊሮ ያለ በጣም ቤስት ገጣሚ ነው። አንድ አመት አይ ቲንክ ቀድሟለሁ መሰለኝ ከነሱ ጋር ሆነን መድረኩን እዛ ባህል ማዕከል በደንብ በግጥሙ ጥሩ ቲንክ አድርጌዋለሁ ማለት ነው። ያ ቅድም ያነሳኸው የግጥም መድረክ አዘጋጅነትህ ወደኋላ ላይ ከማንሳቸው ጥያቄዎች አንዱ ነው። ቸርነት ግጥሞች ዛሬ ዛሬ በመድረክ ይዘፈናሉ ማለት ይቻላል። በርካታ ገጣሚያን ግጥሞቻቸውን በቃል ሲወጡ ማየት የተለመደ ነው። አንተም እንደዚሁ ታደርጋለህ ዛሬ ያሰማሃን ጨምሮ በርካታ ግጥሞችህ በተለያዩ መድረኮች በቃል ስትወጣ ነው የምትታየው እስኪ ስለዚህ ልማድ እናወራ ምናልባት ከጥንቱ ጋር ልናዛምደው እንችላለን የጠፋ ጥበብ ተመልሶ የመጣ ነው ሆኖ የተሰማኝ ግጥምን በቃል መወጣት ስለ መድረኮቹ እንዳልኩ ቆየት ብለን እናነሳለን ስለ ልማዱ ብዙ ገጣሚያን ግጥማቸውን በቃላቸው ረጅም ግጥም ታሪክ የሚተርግ ግጥም መወጣት እየተዘወተረ ነው እስኪ ያጫውተን ስለሱ እንደኔ ከሩቅ ላለው ሚስብ የተለየ ነገር ሆኖ ይሰማል። እኔ ጋር ያለው አባቴ አይስ ነበሩ፣ ሰውና አገልጋይ ነበሩ እና እኛን ደግሞ ድኮና ያስተምሩ ነበር እና መልክአ ማርያም፣ መልክአ ኢየሱስ፣ አንቀጸ ብርሃን፣ ውዳሴ ማርያም ቃላችን እንችል ነበር። በቃ እንደዛ ማናውቀው ቆቆግስ ቋንቋ እንወጣው ነበር። ከቸሁለት ሰዓት በኋላ ሁሌ አባቴ ቁጭ ብላ ያስቀጥሉና ስለዚህ ግጥሞች የጣፉትን ግጥሞች በቃል ለመያዝ እሱ ረድቶኛል መሰለኝ ሌላ ሌላ ልለው የምችለው የለም። ቀጥታ እሱ ነው። ምክንያቱም በጣም ረጅት ኦልሞስት መጽሐፍ ነው። በየቀኑ በቃላችን እንጥንል የነበረው እዛ ስንማር ማለት ነው። ደቁ ነው እሱ ነው ትልቅ አስተዋጽኦ ያደረግልኝ። ገጣሚዎች አንዳንዶቹ አሁን በቃላቸው ሲያቀሩ ሳይ በጣም ደስ ይለኛል። በጣም ምክንያቱም አክቲንግ ራሱ ስሜት ውስጥ ያገኙታል። ሌላ ሰው ያነበው ሊያበላሸው እስኪችል ድረስ እነሱ ራሳቸው የጻፉት ግን በቃል አስተው ሲሉት በደንብ በደንብ ስሜት ውስጥ ገብተው ነው እየተጫወቱት ያሉት፣ እና እሱ ቀላል አይደለም። በጣም በጣም አሪፍ ነገር። እኔ ራሴ ልክ እንዳንተ አስተውላለሁ፣ ደስ ይለኛል። መድረክ ላይ ቆሞ ግጥሙን ነጫውድ ነቻል፣ ደስ ይላል። እንዳልከው ደግሞ የድሮ ነገር በቂ ያለን ያስበላል። ምክንያቱም እንደዚህ በአንዳንድ አጫጫ ቪዲዮዎች ላይ የምናውቃቸው የቅኔ ተማሪዎችም ቴሌ ሳፊት ቆመው ሲቀኙ ሞስት ኮ በቃላቸው ብቻ ሳይሆን ስቃቱ ጉልበት እስኪነጥባቸው ድረስ ነው እና በዛ ደረጃ ማንበባቸው አጥንተው ተጨንቀው ለመረክ አዘጋጅቶ መምጣታቸው እጅግ በጣም ደስ ይለኛል። አሁን ያሉት ወጣቶች እንደዚህ ያደርጋሉ። እኔም ፈቶ ጀምሮ እንደዛ አደርገ ነበረ ወረቀቷንም አንዳንድ ይዛት እና ግን በቃሌ ማቀውን ነው እንደውም ሙሉ ወረቀት ያዘለመባል ነው እንጂ ብዙ ጊዜ በቃሌ ማንበብ እወዳለሁ። ስፔሻሊ ከሙዚቃ ጋር ሲሆን ፖለቲክ ጃዝ የሚባለው ነገር የራሱ ደግሞ ማስፈንጠሪያ አይደለ እኮ አል ያለው ሙዚቃ በእሱ ደግሞ እጅግ በጣም እጅግ በጣም በጣም ደስ ይላል። ያው ደጋፊ እንዳለው ተቃዋሚም እንዳለው አንዳንዴ ግጥም ለምን ሙዚቃ ትሰራላችሁ ዘፋኝ መሰላችሁ የሚላለ፣ አንዳንዱ ደግሞ በሙዚቃ ሲሆን ደስ ይላል የሚላለ። ይህ ደግሞ ሁለቱም እወደዋለሁ። ምናልባት እሱ አንተ በቀጥታ የገባህባቸውን በተለይ የጀመርካቸውን መድረኮች በተመለከተ ትንሽ ገፋ አድርገን እንጫወታለን። ቸርነት ግጥሞችህን እናነሳሳ። ርዕሶቹን ተጽፈው ስላላየሁ አንዳንዶቹን አመላካች ሊሆን ይችላል ወይም ከግጥሙ ላይ የግጥሙ ርዕስ የመሰለኝን ሊሆን ይችላል። አንዳንዴ ርዕስም ላይኖረው ይችላል። አንተ ትክክለኛው ርዕሱም ከሆነ ነው ብለህ እያረምክ ትነግረኛለህ። አንዳንድ ግጥሞችን አነሳሳለሁ። የጨዋታ ለዛ የተላበሱ የፍቅር ግጥሞች በርካቶች ናቸው። የእህቴ ጓደኛ ደህና ሆኚ፣ ብያ፣ ፉዬ ገላ፣ ሴትዮዋ እንዴት ናት፣ ወጥታ ጠየቀችኝ፣ ነፋሱን ላኩላት፣ ግሩም ከቀናኝ። እንደሱ አሁንም እንዲሁ ርዕሱን ያላወቅኩት አለ እነ ኃጢአትን ስራ። በተለያዩ ጭብጦች ላይ ያተኮሩ ግጥሞችም እንዳለ አይቻለሁ። የፍቅር ለዛ ያላቸው ግጥሞች እንዳልኩት ታዳሚውን በጨዋታው የሚሰርቁ አይነት ግጥሞች በርካታ ናቸው።

እያልኩ ይሄዳለ ነው የቀርብ ነው እነሱ እነሱ አሉ። ያው የፍቅር ግጥም ጥሩ አፍቃሪ ነኝ ይመስለኝ ወንደጣምበጣም አፍቃሪ ነኝ ተሸናፊ እርግጥ፣ ማፍቀር የተፈጥሮ የሆነውን ያህል አቅምም ይጠይቃል ሁሉም ሰው አይደለም እና ለፍቅር የሚሸነፍ የሚፈቅደው የፍቅር ግጥሞችን በርከታ አድርገህ መጽሐፍህን ያህል ግጥም የዜማ ለዛው እንዳለ ሆኖ ለዘፈን ተብሎ የተጻፈ ግጥም ገጥመ ታውቃለህ? ቸርነት አናውቅም። ብዙ ሙዚቀኛ ጓደኞች ስለነበሩኝ አሁን እንደዚህ ከሙዚቀኞቹ መካከል እኔ የመረጥኳቸው አንዳንድ ሰዎች ግጥም የማለብሰው ማካላት ውስጡ ብያቸዋለሁ ነው ሀሳቦች አሉ። ለእነሱ እና ለጓደኞቼ ነገርያቸዋለሁ። በጣም ብዙ ናቸው። እነሱም በራሳቸው ግን በጣም ደስተኞች ናቸው። ቸሬ ደስ ይለናል፣ እንሰጣለን አንዱኛ እና ከነሱ ጋር ወደፊት እሰራለሁ ብዬ አስባለሁ። አሻራ ለመጣል ያለ መልካም ገጣሚውን ቸርነትን ነው እስካሁን ያወራሁት። እንግዲህ ሌላው የሕይወትህ ትልቅ ክፍል ይመስለኛል፣ ቀደም ብለህም ጠቀስ እንዳደረግከው የምትተዳደርበትም ነው በሰአሊነትህ ነው የምትተዳደረው። እና እስኪ ስለ ስዕልና ስነ ስዕልና ጥበቡን ጨዋታ የተወሰኑ የስዕል ስራዎችን የማየት ድል አግኝቻለሁ። ምን አይነት ሰአሊነ ከምታዘወትረው ወይም ከምትከተለው የስነ ስዕል ዘይቤ የጥበቡ ዘይቤ አንጻር የሚነገር ካለ የስዕል ጥበብ መንገድ ወይም የስዕል ህይወትስ የትና እንዴት ጀመረ እንደው በመጠኑ ብታጫውተን። የስዕል ህይወቴ የጀመረው ከቤቴ ነው። ቤቴ ታላቅ ወንድሜ ሰዓሊ ነው። ውሸት ወለ ገብርኤል ይባላል፣ ሰዓሊ ነው በ በጣም ጎበዝ ሳሌ ነበር። አልገፋበትም። ወደ ኮሜርሽያል ነገሩ ገባ። ማስታወቂያ ድርጅት ምናምን ከፈተነ ወደዛ ተሳብ። በጣም የሚገርም ሳሌ ነበር እና የእሱን ድሬንጎች ተምሮ ያው አጥንቶ ሲመጣ ድሬንጎች ቤት የሚያጠናውን እሱን ኮፒ ያጠና ነበር። የሰራውን ስራ ተቹን እያስመሰሉ እንደዛ ራይ ነበረ። እንደገና ደግሞ ልጅም እያለሁ የትምህርት ደብተር ላይ መምህሮች የምለይበት መንገድ በድሮይንግ ነበር። መምህሮችን ስልና እንደዛ አደርግ ነበረ። እሱን እሱን አስታውሳለሁ። ትልቁ መስመር ግን ያስያዘኝ የወንድሞቼን ስራዎች ማጥናት ከጀመርኩበት ስራ ጀምሮ በስነ ስርዓት ቁጭ ብዬ ድሮይንግ ብዬ ኮፒ ማጥናት ጀመር። ከዚያ በኋላ መድኃኒዓለም ትምህርት ቤት ውስጥ ለብዙ ሰሌዎች አሁን የኢንተርቪው እራሱ ሲሰሙ መድኃኒዓለም ትምህርት ቤት ስል አብዛኛው አብዛኛው አርት ስኩል ገብተው የወጣው የዛ ትምህርት ቤት ተማሪዎች ስለሆኑ፣ አባባ ተስፋ የሚባሉ መምህር ነበሩ እዛ የሚያስተምሩ። እዛ ገባው አራት ዓመት ምና እዛ ክሳልቆ ያልቀም ስል ሳጠና ድሮይንግ ሳጠና ማለት ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ ገባው መጀመሪያ የማታ ገባው አንድ ዓመት የማታ ተማርኩ፣ ቀጠል እና ወደ ቀን ገባው አራት ዓመት አርት ስኩል ተማርኩ ማለት ነው። ከዛ በኋላ ሕይወት የስቱዲዮ አርቲስት መኖረውን እንደጣ ነው ማለት። የስዕልና የግጥም ነገር የተሳሰሩበት በአንተ ስራ እንግዲህ ጎልተው ሁለቱንም በኩል እየመራህ ያለበት ሁኔታ ነው እና የትኛው ቀደምን ትነግረናለህ? ከአንተ የቀደሙ በስነ ግጥሙና በስነ ስዕሉ በጣም ከሚታወቁት ውስጥ ምናልባት ብዙዎች የሚያውቁት ይመስለኛል፣ ገብረ ክርስቶስ ደስታ አለ። እንዲሁ በተመሳሳይ አገኘው አዳነ፣ ከበደች ተክለአብ የሚጠቀሱ ናቸው። ከእነሱ በኋላ ይመስለኛል መዝገቡ ተሰማም እንዲሁ ሌሎችም ይኖሩ ይሆናል። እኔ የማውቃቸውን ብቻ ነው ያነሳሁት። ቀራጺው በቀለ መኮንንም ያን ያህል ደራሲና ገጣሚነቱን አጣምረው የያዙ የሚኖሩትን ያህል ተዋናይነቱን የጨመረ ግን አላውቅም። ምናልባት አንተ ብቻ እንዳትሆን፣ ሰአሊነትና እና ገጣሚነት እንዳንዴ ግጥሙ ስዕል ይመስላል። ግጥ ግጥም ይናገራል የራሱ ቋንቋ አለው። ሰአሊው ግን በተለየ ቀለም እንድናያቸው የማድረግ የተለየ አቅም የታደለ ይመስላል። እስኪ ንገረን ስለ ራስ መንገድ ግጥም። ደረጃ ተማሪ ያለው በደንብ አሁን አላውቀውም። ግጥም ሆኖ ግጥም ጽፍ ያለ በአምስት ክፍል ምን ያለ። አይ ሃይስኩል ደግሞ በደንብ ሞክር ነበር የስለ ሀገር ምናምን አልነበረ። የደርግ ተማሪ ነኝና ሞክር ያለው ዘጠነኛ ክፍል ስገባ ደርግ የወረደው እና ከዛ ያኛው ስሜት ነበረ፣ የሀገር ሀገር የሚለው ስሜት ነበረ እና ስለ ሀገር ጽፍ ነበረ አስራሁለት ያህል ስለ አካባቢ ያለው መሰለኝ። ቲንግ ፍቅር ይዞኝ በጣም በቃ ብዙ ጻፍ። እውነት የጎረምሳ የለም ፍቅር ደግሞ ጥሩ ገጣሚ ከሆንክ ግጥሞችን ይበልጡ ቢያደርጋቸዋል። ብዙ ገጣሚዎች እኮ መቼ ነው በደም ይጻፍ ሲባል ፍቅር ይዞኝ ይላል። በጣም በቃ ብዙ ጽፍኩኝ። አጠገቤ በዛ ወይ ላመሰግነው የምፈልገው መስፍን ሀብተማርያም ደራሲው ጎረቤቴ ነበር።

አድማጮች ከቸርነት ወልደ ገብርኤል ጋር የጀመርነው ወግ ይቀጥላል። በዚሁ ቀደም ብለን በመግቢያችን የጠቀስናቸው ሌላው የሬዲዮ መጽሔት የብዙ ጊዜ ደንበኛ ወዳደረሱን የተሳትፎ መልእክት እንውሰዳችሁ። ቅድሞ ለብዙ ዓመታት የፈረንሳይ ነዋሪ ነበሩና የፈረንሳዩ ቤተኛችን እያልን ነበር የምናስተዋውቃችሁ። ዛሬ ደግሞ አጎራባቻችን ካናዳ ዘልቀዋልና የካናዳው ልንል ነው። አስራደው ይባላሉ በብዙዎች አድናቂዎቹ ዘንድ ዛሬም እየታወሰ ያለውን ሙሉ ቀን መለሰንና ስራዎቹን የተመለከቱበት ነው። የሙሉ ቀንን ዜና እረፍትና በጊዜው ያቀረብነውን የመታሰቢያ ዝግጅት ተንተርሰው የጻፉልን ነው። ሰላም አሉላና ቆንጅት፣ እንደምን ከረማችሁ ሲሉ በሰላምታ የተንደረደሩት አስራደው እሁድ ሚያዝያ ስድስት ቀን ሁለት ሺ አስራ ስድስት አመተ ምህረት በተላለፈው የራዲዮ መጽሔት ዝግጅታቸው ድምፃዊ ሙሉቀን መለሰን የዘከራችሁበትን ዝግጅት አዳመጥን። ከልብ እናመሰግናለን። ሙሉቀን መለሰ ከጥላሁን ገሰሰ፣ አለማየሁ እሸቴ፣ ብዙነሽ በቀለ፣ ሂሩት በቀለና ከሌሎች ድምፃውያን ጋር በመሆን የኢትዮጵያን ሙዚቃ ከፍ ያለ ደረጃ ላይ ካደረሱ የጥበብ ሰዎች መሃል አንዱ ነበር። ከልጅነት የሽሩሩ ዘመን እስከ ጎልማሳና የአዋቂነት ዘመናችን ድረስ በሙሉ ቀን መለሰ ዜማዎች ተሞናምንናል ሲሉ ይቀጥላሉ አስራደው የሙሉ ቀን መለሰ ዜማዎች አገርኛ እጀ ጠባብና ኩታቸውን ተላብሰው በጠጉራቸው ላይ ቅቤና አደስ ነስንሰው በጣንና በሎሚ ሽታ እየታጠኑ ወዘና ለዛቸው እንዳማረ አገር አገርኛ እያሸተቱ የጆሮ ብራናን በማባበል ልብ እየሰረሰሩ አካልም በአካል ያኩነሰንሳሉ። ባህላዊ ዜማዎቹ እስክስታ በማስመታት ዘመናዊ ዘፈኖቹ ዳንኪራ በማስረገጥ ትከሻ፣ ወገብና መቀመጫን ይፈትናሉ። ዜማዎቹ የልጃገረዶችን ጉች ጉች ያሉ ጥቶች የወንዶችን ልብ የሚማርኩበት እንቡጥ ከንፈሮች እንደ አበባ የሚፈኩበት የወተት አረፋ የመሰሉ ጥርሶች በፈገግታ የሚፈለቀቁበት ዳሌ በኩራት የሚጀነንበት ጀግና አካኪ ዘራፍ እያለ የሚፎክርበትና የሚሸልልበት መድረኮችን ይፈጥራሉ፣ ሲሉም የፍቅር ዜማዎቹን ኃይል፣ ውበት ያወሳሉ አስራደው ጥቂት ዜማዎቹ ደግሞ ይሉናል አስራደው። አያይዘው ባሰፈሩት ጽሑፍ ጥቂት ዜማዎቹ ደግሞ በሰው ልጅ አእምሮ ውስጥ ጥያቄዎችን ያጭራሉ። እናቴ ስትወልደኝ መቻም አከረችኝ ፍቅር ኃጢአት ነው ወይ ምን ነው ከረፈደ የሚሉት እንደ ሰሚው ጆሮ ብራና ስስነት የልብ የቧህነትና የአካል ደንዳናነት ይለያይ እንጂ ሰውን ከሚራመድበት አውራ ጎዳና አውጥተው ወደ ኮረኮንች መንገድ ወስደው ያንገጫግጫሉ። እልፍ ብሎም የሙሉ ቀን መለሰን የውልደትና የእድገት ጠጠሮች እየለቀምን ረዘም ያለ መንገድ አብረነው እንድንጓዝ ይጋብዙልሃል። እናም ሙሉ ቀን ፍቅር ነው። ሙሉቀን ባህል ነው። ሙልቀን ዳዊት ነው። ደግመን ደጋግመን ብንሰማው አይሰለቸንም። አክባሪያችሁ የጥንቱ የፈረንሳዩ ራዲዮ መጽሔት ቤተኛ አስራደው ከካናዳ ሲሉ መልእክታቸውን ቋጥረዋል። አስራደው ለሙሉቀን መለሰ መታሰቢያ የሚሆኑ ስንኞችን ቋጥረዋል። እንደ ወጣህ ቀረ ትሰኛለች። እንደ ወጣህ ቀረ ዘለግ ያለ ዜማ የስንኝ ቋጣሪ አቀንቃኝ የፍቅር ዘፋኝ አንጎርጓሪ የመውደድ አዳራሽ የጥበብ እልፍኙ የውበት አድናቂ የፍቅር ዘፋኙ ፈረሶን ቼ ብሎ ሄደ ገሰገሰ ቆርጦ ላይ መለስ ሙሉ ቀን መለሰ የፍቅርን ሐሁ በሳራ አስቆጥሮ መውደድ አቡጊዳ በዜማ አስተምሮ ከሰምና ወርቁ ወንጌል አስነብቦን በዳዊት ትዝታ ደጋግሞ ደጋግሞ ደጋግሞ አስደገመን። አገር ኢትዮጵያ እንዴት ታድለሻል! ሙልቅን መለስን አምጠሽ ወልደሻል። የአካል ረመጥ የልብ ትኩሳት ቁርጥማት ያጥንት ሕመም የራስምታት ያንጀት ቁስል ፈዋሽ አዳኝ የስብራት ወገሻን ድምፅህ ይጠግናል አጥንት እንጉርጉሮ ሐኪም ዘፈንህ መድኃኒት የእኛ ልብ አዋቂ የእኛ አንጎርጓሪ የፍቅር ቃል ኪዳን የመውደድ ነጋሪ ድምፁ ዳንገላ ነው የሚጋልብ ፈረስ ፍቅር ላንገላታው ፈጥኖ ቶሎ የሚያደርስ። በፍቅር አክንፎ በመውደድ ያደርሳል በአካል አጎሳብሎ ሰው በነፍስ ይክሳል። አገር እንደሌለው ወንዝና ተራራ ወገን እንደሌለው የደራ ይኮራ ወንድም እንደሌለው አይዞ ባይ መካቼ እህት እንደሌለው አለሁ ባይ አንጓቼ እንዴት እንዲህ ሆኖ እንደወጣ ይቅር። ሙሉቀን መለሰ የአገር ልጅ ሽቅርቅር፣ ድምጡ የሚጣራ አካሉ ቢርቅ። ሙሉቀን መለሰ ዓላማ ሰንደቅ፣ ስመጥር ነሽ ጎጃም ልጆችሽ ገናና፣ ማጠንሽ ያፈራል ድምጣዊና ጀግና አትርገም ልብህን ሙሉ ቀን ጨክነ አፋቀር ከንኮ እኛን መቻልታላ ሙሉቀን መለሰ የእኛን ጎራጓሪ የፍቅር ሰባኪ መውደድ አስተማሪ መሞቱንስ ይሙት ሁሉም ሰው ይሞታል። የጥበብ ሰው ሲሞት በማን ይተኩታል? ሚያዚያ 16 2016 ዓ.ም በቅርቡ ከዚህ ዓለም በሞት ለተለየን ተወዳጁ የጥበብ ሰው ሙሉቀን መለሰ መታሰቢያ የተቋጨች ለቤተሰቦቹ ለዘመዶቹና ለቅርብ ጓደኞቹ መጽናናትን እመኛለሁ። እግረ መንገዴንም አገራችን ኢትዮጵያን በጥላሁን ገሰሰ፣ በዓለማየሁ እሸቴ፣ በሙሉቀን መለሰ፣ በብዝነሽ በቀለ፣ በሂሩት በቀለና በሌሎች ልጆችሽ እነማንን ተካሽ ብዬ እጠይቃለሁ ብለዋል። አስራደውን ከልጅነት እስከ እውቀት የዘለቀውን ለሙሉ ቀን ውብ ዜማዎች ያላቸውን ፍቅርና ትውስታቸውን ያካፈሉበትን ጽሁፋቸውን ጨምሮ ስለተሳትፏቸው እጅጉን እናመሰግናለን። በወዳጅነታችን እንዝለቅ። ወዲሁም ከአውሮፓ ወደ ሰሜን አሜሪካዋ ካናዳ ተሻግረው ቅርብ ብለዋልና አይቅሶ እንላለን። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። አድማጮቼ ልክ የኔ መስኮት ሲከፈት፣ ጾመድጓው ሲገለጥ፣ ዝግጅቴ ሊደመጥ ሰዓቴ ደረሰ ማለት አይደል? ታሳውሱ እንደሆነ የዛሬ አስራ አምስት ቀን ያሬድ ማህሌታይ ደስ ብሎናል ስራ ሲታይ ብዬ ነበር። ዛሬ ደግሞ ተራው የዘመናዊቷ ድምፃዊት የእጅጋየው ጂጂ ሆኖ ያሬድ ማህሌታይ ካህኔ የነፍሴ አገልጋይ ብትለውስ? ዜማም እኮ የነፍስ ምግብ ነው አይደል ጂጂ ጌታቸው የተገናኘ ነው እንግዲህ፣ አንድ የማይደፈር ነገር ደፍረህ የማይቻል ይመስል የነበረውን እንዲቻል አድርገህ ጾመድጓውን ግዕዙን ወደ አማርኛ ተረጎምከው። አንደኛ ምን አነሳሳህ አጠቃቀሙስ እንዴት ይሆናል ብለህ አስባይ ነው? በኋላ ላይ ታስረዳዋለህ ይህንና ምን አነሳሳ እንደው የአሬድን ጾመድጓ ለመተርጎም ድፍረቱን እንዴት አገኘ እስኪ ንገረኝ። ድንቅ መልካም። ጋሽ ንጉሴ እንግዲህ የቅዱስ ያሬድ ስራዎች በሁለት አይነት ነው የሚታዩት። እንግዲህ ለአድማጮቻችንም ግልጽ እንዲሆን ማለት ነው። ሁለት ማለት አንደኛ ቴክስቱ ወይም ጽሁፉ አለ፣ መልእክቱ አለ። መልእክቱ የተላለፈበት ጽሁፉ ማለት ነው። ያው ይሄ መልእክት ለቤተ ክርስቲያን፣ ለሀገር፣ ለዓለም ራሱን የቻለ መልእክት ያስተላልፋል። እንግዲህ አንደኛው ይሄ ነው። በሁለተኛው ዘርፍ የምናየው በቅዱስ ያሬድ ስራዎች ውስጥ ዜማውን ነው የምንመለከተው። የዜማውን ጥበብ የሰው ልጅ አእምሮ ከንባብ ከስነ ጽሁፍ ባሻገር ልቡ አእምሮ ወይም ደግሞ ይሄ ስነ ልቡ ነው መንፈሳዊው ዓለም የሚመሰጥበታል። እሱ ሁለተኛው ስራው ነው ማለት ነው። እንግዲህ እኔ ይሄንን ስራ ለመስራት ያነሳሳኝ ምንድን ነው? ያው ልጅ ሆነን ስንማር አስራ ሶስት አስራ አራት ዓመት እድሜያችን ላይ ነው እንግዲህ በዚህ የቅዱስ ያሬድ ዜማን ስንማር የነበረው እና በዚህ ሰዓት ስንማር እንደ ሊቃውንቱ ግዕዙን ቋንቋውን የማወቅ እድሉ አልነበረን። ምክንያቱም ከልጅነት ስለሆነ በተለይም ምን ተብሎ ይታመናል፣ በዚህ በአብነት ትምህርት ስርዓት ልጆች የዜማ ትምህርትን በልጅነት እድሜያቸው እንዲይዙ ይመከራል። አይምሯቸው ሌላ ነገር ሳይለምድ ለሌላ ነገር ሳይዘጋጅ ይህንን ዜማ እንዲማሩ እንደውም እንደው እንደ ጨዋታ በዚህ በዜማ ትምህርቱ የሚነሳ አለ ሊቃውንቱ። ከአስራ ስምንት አመት በኋላ ዜማን ልማር ብሎ የመጣ አንድ ወጣት እድሜ ልኩን ቢማር ዜማውን አይዘው። ምክንያቱም ከተባለ ድምፅን የመቀበል አይምሮ ጊዜው አልፎበታል። ከዚህ በኋላ ዜማ ትምህርት ቤት ራሱ ቢሰራበት አይገባውም የሚባል አይነት ጨዋታ አለና፣ ጉሮሮም አይታዘዝም። ብዙዎች ሲቸገሩ እና የነበረው በጣም በጣም እንግዲህ ይሄ እንግዲህ ዘመናዊ ሳይንስ የዜማን የሙዚቃ የሙዚቃን ጥበብ ዛሬ ተመልሶ ከማጥናቱ በፊት አባቶቻችን ቀደም ብለው የልጅ አይምሮ ሁሉን ነገር እንደ ወረቀት እንደሚይዝ ደርሰውበታል ማለት ነው። ህጻናት በልጅነታቸው ዜማን እንዲማሩ ይመከራል። አባቶቻችን ግን ለአንድ ሺ አምስት መቶ ዘመን ይሄንን ዜማ ትምህርት አቆይተውልናል። ይሄ በምን ጥበብ፣ በምን ፍልስፍና፣ በምን ብቃት እዚህ ደረሰ ብሎ ወጣቱ ትውልድ በተለይም የእድሜ ኩዮቼ ይኖራሉ እና ይህን መመርመር ያስፈልጋል። እንዴት ሳይከለስ፣ እንዴት ሳይበረዝ እኛ ዘመን ላይ ደረሰ፣ ከዚህ በኋላስ ምንድን ነው ማድረግ ያለብን ብለን ማጥናት ይገባል። ታን ታ እንደጨረስኩኝ አንድ የትምህርት ቤታችን ኃላፊ ዲን የነበረ ሊቀ ጉባኤ ኃይለ ማርያም ንጋቱ ይባላል። ነፍሱን ይማረው። አሁን ከሞተ ወደ አስር አመት ገደማ ይሆነዋል። እንደ ወንድም ሲቆጣጠረኝ፣ ሲያየኝ፣ ሲያቀርበኝ የነበረ ሰው ነው። እና ልክ ያው እንግዲህ በትምህርት ቤቱ የነበረውን ቆይታዬን ስለሚያውቅ ያለውን እንግዲህ ትጋቱን ምኑንም ስለሚያውቅ ስለኔ መረጃ ስላለው እንደው ይህንን ነገር ዞር ብለህ ብትመለከተው እያለ ያተጋይ ነበረ። የትምህርት ቤቱ ኃላፊ ነው እንግዲህ ምኑን የቅዱስ ያሬድን ትምህርት ይሄ ዜማውን እንደው ብት ተረጉመው ብትችል እድሜ ሰጥቶ ሥጋቴን፣ ስለሆነ በምህራኑንም እንግዲህ አልተሞከረም እኮ አልተሞከ ትልቃውን ታልፈዋል ብታየው ይለኝ ነበረ። የኔ የቆየው የዜማ ቤት ቁጭቴ የእሱ ምክር አክሎበት ወደ ኋላ ተመልሼ ከአራት ዓመት ተኩል በኋላ ወደ ዜማ ቤት ተመልሼ ይሄን መጽሐፍ ለመተርጎም ምክንያት የሆነኝ ቁጭቱ ነው ማለት ነው። እንግዲህ አመሰግናለሁ። ብሩክ አድማጮቼ፣ ብሩክ መንፈሳዊ ትምህርቱን የተከታተለው አዲስ አበባ በሚገኘው በዳግማዊ ምኒሊክ መታሰቢያ የመምህራንና ቀሳውስት ማሰልጠኛ ትምህርት ቤት ነው። ብሩክ ዜማ አዋቂ የቅኔ መምህር ነው። በዘመናዊ ትምህርት በማርኬቲንግ እና ማኔጅመንት የመጀመሪያ ዲግሪ አለው። የቅዱስ ያሬድን ሌሎች ስራዎችም በአሁኑ ሰዓት እየተረጎመ ነው። እንግዲህ ምኞቱ ዳግም እንዲሳካለት እየተመኘው የዛሬውን ዝግጅቴን እዚህ ላይ ላብቃ። ቸርን ሰንበት ሌሎንና እንግዳውን እጅጉ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሚ3 ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከሚ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጆ ይታይና አሉላ ከበደ ነን። ለአሁኑ በዚሁ ተሰናበትን። ሰላም፣ በደህና አደሩ።